በሚኖረን ቆይታ ሳምንታዊውን የመንፈስ ሳይት የተሰኘው ፕሮግራም ይዘንላችሁ ቀርበናል። ስለ አብሮነታችሁ ጌታ ይባርካችሁ እያል በቀጥታ ወደ መልእክቱ እንተላለፋለን። በስልክ መስመራችን 0115511199 የውስጥ መስመር 242 ወይም 243 በመደወል በመልእክት ሳጥን ቁጥራችን ደግሞ ዓለም አቀፍ አድቬንቲስት ሬዲዮ የፖስታ ሳጥን ቁጥር 145 አዲስ አበባ ብላችሁ በመጻፍ ወይም ደግሞ አጭር የጽሑፍ መልእክት በመላክ አስተያየቶቻችሁንና ጥያቄዎቻችሁን ብታደርሱን ልናስተናግዳችሁ በደስታ እንጠብቃችኋለን። ደውሉልን፣ ጻፉልን። ወደ ፕሮግራሙ እንተላለፍ። ጌታ ይባርካችሁ። የመንፈስ እግዚአብሔር ቃል ያው ነው የሚሠራ ሁለት አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው፣ ነፍስንና መንፈስን ጅማትንና ቅልጥምን እስኪለይ ድረስ ይወጋል፣ የልብንም ስሜትና ሐሳብ ይመረምራል። እናስጥልን አድማጭ ተመልካቾቻችን ባለፈው ጊዜ ከእኔ ጋር መጽሐፍ ቅዱስ ጥናት እንደጀመርን ታስታውሳላችሁ፣ አፖካሊፕስ በሚል ርዕስ እና ይህ ርዕስ እጅግ በጣም የሚባርክና ሕይወትን የሚለውጥ መሆኑን አሁን ስጀምረው እኔ ራሴ ስጀምረው በሕይወቴ ውስጥ በረከትን እያገኘው ስለሆነ እግዚአብሔርን እጅግ አድርጌ አመሰግናለሁ። በተለያየ ስፍራ ያላችሁም ወንድም እህቶቼ ከዚህ በረከት ተካፋይ ስለምትሆኑ እግዚአብሔር የተመሰገነ ይሁን። ይህንን የከበረ ታላቅ ቃል ደግሞ ስንመለከት የእግዚአብሔር መንፈስ ሁል ጊዜ ከኛ ጋር ሆኖ እንደሚመራን ምንም ጥርጥር እንደሌለው ላረጋግጥላችሁ እወዳለሁኝ። ስለዚህ ወደ ተቀደሰው የእግዚአብሔር ቃል ከመሄዳችን በፊት የእግዚአብሔር መንፈስ ከኛ ጋር ሆኖ እንዲመራንና እንዲረዳን በጸሎት ወደ ተከበረው ዙፋን ፊት ቀርበን የእግዚአብሔር መንፈስ እንጠይቀዋለን። በያላችሁበት ከኔ ጋር አብራችሁ እንድትጸልዩ እጋብዛችኋለሁ። እንጸልይ ቅዱስና ቸር ሩሩና ፈቃሪ ሆንግ ሰማይ አባታችንና መድኃኒታችን ሆይ ይህ ታላቅና የተከበረ ቃልህን ከመክፈታችን በፊት በሰጠህን የተስፋ ቃል መሰረት፣ የሰማይ አባት ወደ እውነት ሁሉ የሚመራው ቅዱስ መንፈስህ ከእኛ ጋር እንዲሆን በተለየ ሁኔታ እንለምንሃለን። የሰማይ አባት ከእኔ ከባሪያህ ከአገልጋይህ ጋር እንዲሁም በተለያየ ስፍራ ሆነው ይህንን ወንጌል ከሚሰሙት ወገኖቼ ጋር ሆነ የቃልህን ብርሃንና እውነት እንድትገልጽልን እንለምንሃለን። የሰማይ አባት እንግዲህ ጸሎታችንን ስለምትሰማ የከበረውን ቃልህን ከመክፈታችን በፊት መንፈስህን እንድትልክልን ስንለምንህ፣ አንተም ደግሞ በመካከላችን ተገኝተ ይህንን ብርሃን ስለምታበራልን፣ ስለምትረዳንና ማስተዋል ጥበብ ስለምትሰጠን እናመሰግንሃለን። ጊዜያችንን ሁሉ ተቆጣጠር። አብረህኑን በክርስቶስ ኢየሱስ ስም አሜን። በተለያየ ስፍራ ሆናችሁ ይህን ፕሮግራም የምትከታተሉ ወንድም እህቶቼ ሁሉ እንደገና ይህንን ጥናት ለማጥናት በእግዚአብሔር ፊት ስለቀረብን በድጋሚ እግዚአብሔር እጅግ አድርጌ አመሰግናለሁ። አፖካሊፕስ ማለት ባለፈው ጊዜ ስንነጋገር እንደጠቀስ ነው ለኢየሱስ ክርስቶስ የተገለጠው ለእርሱም የተሰጠ ቃል እንደሆነ ራእይ እንደሆነ ባለፈው ጊዜ ተመልክተናል እና ለኢየሱስ ክርስቶስ የተሰጠ እና የተገለጠ እንደሆነ ቃሉ መጽሐፉ ይህንን እንደሚል ተመልክተናል። በራእየ ዮሐንስ ምዕራፍ አንድ ቁጥር አንድ ላይ እንደዚህ ይላል ቶሎ ይሆን ዘንድ የሚገባውን ለባሮቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱም የተገለጸው ይህ ነው። ኢየሱስም በመልአኩ ልኮ ለባሪያው ለዮሐንስ አመለከተ ይላል እና ይህንን ይህ ወንጌል ወይም ይህ ራእይ የተሰጠው ከእግዚአብሔር ነው። ከዛ በኋላ እግዚአብሔር ለክርስቶስ ኢየሱስ ሰጠው። ክርስቶስ ደግሞ በመልአኩ በኩል አድርጎ ለዮሐንስ እንደሰጠው ቃሉ ይነግረናል። በተለየ ሁኔታ ይህን መጽሐፍ በምናጠናበት ጊዜ ወይም ይህን መጽሐፍ በምንመለከትበት ጊዜ እጅግ በጣም እጅግ በጣም ታላቅ በረከት እንዳለው ራሱ ቃሉ ያረጋግጥልናል። ሁል ጊዜ ይህንን ቃል ስንከፍት ልናነባው የሚገባው ክፍል ራ ዮሐንስ ምዕራፍ 1 ቁጥር 3 ነው። እንደዚህ ይላል የሚያነባው የትንቢቱንን ቃል የሚሰሙና በውስጡ የተጻፈውን የሚጠብቁ ብፁዓን ናቸው። እንግዲህ ይህንን ቃል የሚያነባው እኔ ከዚህ ሆኜ ሳነባው በተለያየ ስፍራ ሆናችሁ የምትከታተሉ ወንድምህቶቼ ይህን ቃል ስታነቡ ትባረካላችሁ። ይሄ የታመነ ነው። ይህንን ቃል ስትሰሙ ትባረካላችሁ። ይሄ የተረጋገጠ ነው። ይህንን የተስፋ ቃል በተስፋ ስንጠብቅ እንባረካለን። ስለዚህ ራ ዮሐንስ ቢያንስ ቢያንስ እንኳን በአነባም ሰው እንደው ተስፋውንም በጣም ባይጠባበቅም ቢሰማ እንኳን ይህንን ቃል በረከት እንደሚያገኝ ቃሉ ያረጋግጥልናል። ስለዚህ ወንድሞቼ፣ እናቶቼ ይሄ ጊዜ ከንቱ የሚያልፍ ጊዜ አይደለም። አብረን ይህንን ቃል ስናነብ እና ስንሰማ እና ተስፋውን ስንጠብቅ በረከት በሕይወታችን ውስጥ ይጀምራል ማለት ነው። በሕይወታችን ውስጥ በረከት ይጀምራል ማለት ነው። የዛሬው ርዕሳችን በፍጥሞ ደሴት ይላል። በፍጥሞ ደሴት በፍጥሞ ደሴት አንድ ሰው ነበረ። መጽሐፍ ቅዱሳችን ሲናገር ዮሐንስ ዮሐንስ የተወደደው ደቀ መዝሙር ክርስቶስ ኢየሱስ እጅግ በጣም ወደ ደረቱ ጠጋ አድርጎ ሚስጢሩን ሁሉ ሲያካፍለው የነበረ ኢየሱስ በዕድሜም ከሌሎቹ ደቀ መዛሙርቶች አነስ ያለው ዮሐንስ እና ሌሎቹ ሁሉ ከሞቱ በኋላ ዮሐንስ ነበረ። በአሰቃቂ ሁኔታ ነው ደቀ መዛሙርቶች ያለፉት። ዮሐንስም ብዙ ግፍ ተሰርቶበታል። እንደውም በታሪክ እንደምንሰማው ከሆነ በዘይት ውስጥ በፈላ ዘይት ውስጥ ሁሉ ነክረውት ወይም ቀቅለውት ሳይሞት እንደቀረ ታሪክ ይናገራል። በመጨረሻ ይሄ ሽማግሌ በቃ ሰው ወደማያገኝበት ሰው ጨርሶ ወደሌለበት ብቻውን እንዲገለል በግዞት ፍጥሞ በምትባል ደሴት ውስጥ እንደተጣለ ታሪክ ይነግረናል። እሱም ራሱ በጻፈልን በራዕይ ዮሐንስ ውስጥ ይህንን እንደገለጸ እናያለን። በራዕይ ዮሐንስ ምዕራፍ አንድ ላይ ቁጥር ዘጠኝ ላይ እንደዚህ ይላል እኔ ወንድማችሁ፣ አለ እኔ ወንድማችሁ የሆንኩ ከእናንተ ጋር አብሬ መከራንና መንግስቱን የኢየሱስ ክርስቶስንም ትዕግስት የምካፈል ዮሐንስ ስለ እግዚአብሔር ቃልና ስለ ኢየሱስ ምስክር ፍጥሞ በምትባል ደሴት ነበርኩ። እና ይሄ ቃሉን ስንሰማው ዮሐንስ ራሱን ሲያስተዋውቅ የት እንደነበረ በሚያስተዋውቅበት ጊዜ በጣም እጅግ እጅግ ዋጋ ያለው ነገር እንደሆነ መገንዘብ ይኖርብናል። ይህንን ቃል ስናነብ ለምን መሰላችሁ በቃ የት እንደነበረ ነው የሚነግረን ያለ ያለበት ቦታ ደግሞ ምን እንደሆነ እንድናስተውል ነው። ፍጥሙ ነበርኩኝ በፍጥሙ ደሴት ነበርኩኝ እያለ ይነግረናል። የፍጥሙ ደሴት የሄደበት ምክንያት ወደዛች ወደ ፍጥሙ ደሴት የሄደበት ምክንያት ስለ እግዚአብሔር ቃልና ስለ ኢየሱስ ክርስቶስ ምስክር ነው ይላል። ስለ ክርስቶስ ስለመሰከረ ነው ወደዛ የተጋዘው። የእግዚአብሔርን ቃል ስለለፈፈ ነው ዮሐንስ ወደዛ የተጋዘው። እና በዘጸአት ምዕራፍ 25 ቁጥር 16 ላይ በታቦቱም ውስጥ ለእኔ ለእኔ የምሰጥህን ምስክር ታስቀምጥበታለህ። እና የእግዚአብሔር ታቦት ውስጥ ሁለት አይነት ምስክሮች ነበሩ። አንደኛው በጽላቱ ላይ የተጻፈው አስርቱ ትእዛዝ ወይም ህጉ ነው። ሁለተኛው የእስራኤል ህዝብ የሚመራበት መተዳደሪያ እግዚአብሔር የሰጠው ሜዳዊ ህግ የሚባለው በዚህ በታቦቱ ሳጥን ውስጥ የተቀመጠ መጽሐፍ ነበረ። በኢሳይያስ ምዕራፍ 8 ቁጥር 16 ላይ ምስክሩን እሰር፣ በደቀ መዛሙርቶቼ መካከል ህጉንም ምን አድርግ ይላል? አትም ይላል፣ አትም ይላል። እና ምስክር የተባለው በእግዚአብሔር ጽላት ላይ የተጻፈው የእግዚአብሔር ህግ አስርቱ ትእዛዛት እንደሆነ እንመለከታለን። ይህንን በመለፈፉ፣ ይህንን በመናገሩ፣ ይህንን በማወጁ ዮሐንስ ወደ ፍጥሙ ደሴት ተወረወረ። አዛውንቱ ዮሐንስ እድሜው የገፋው ዮሐንስ ብዙ ግፍ፣ እስር፣ ድብደባ እና ቶርች ከተደረገ በኋላ አልሞት ስላላቸው ፈጥሞ በምትባለዋ ደሴት ወደዛ ወረወሩት። እቺ ፈጥሞ የምትባል ደሴት ምን አይነት ደሴት ናት? እያልኩኝ ሳጠና ነበረ ስመለከት ነበረ እና በሜዲትራኒያን ባህር ውስጥ የምትገኝ ደሴት ናት ደሴቲቱ። እና ስለ ደሴቲቱ መረጃዎች ትሰበስብ ሳለ ፍጥሙ ደሴት በሜዲትራኒያን ባህር ሰላጤ ውስጥ የምትገኝ ስትሆን በግሪክና፣ አሁን ግሪክ የምንለውና በቱርክ መካከል በሚገኘው ሜዲትራኒያን ባህር ውስጥ የምትገኝ ደሴት እንደሆነች እንመለከታለን። በማፑ ላይ እንደምትመለከቱት ከሆነ ደሴቴቱ ምንም አይነት መገናኛ የሌላት በባህር ውስጥ በመሃል የምትገኝ መሆኗን እንመለከታለን። ያ ብቻ አይደለም። እዚህ ደሴት እቺ ደሴት የተለየ ነገሯ ምንድን ነው? ድንጋያማ ደሴት ናት። ምንም አይነት ምንም አይነት አረንጓዴ ተክል የሌለበት የፈጠጠ ድንጋይ ያለበት ሙቀቱ እጅግ በጣም ከፍተኛ የሆነ እና እንደገናም ደግሞ ህይወት የማይንቀሳቀስበት፣ ህይወት የሌለበት በጣም በጣም ድንጋያማ የሆነ ስፍራ እንደሆነ ሄጄ ስለሷ በማጠናበት ጊዜ አገኘሁኝ እና ዋው የሮም ወታደሮች በግዞት የያዟቸውን ወታደሮቻ ምርኮኞቻቸውን እና ያስቸገሯቸውን ሰዎች በእስር ወደዚህ ደሴት ነበር የሚልኳቸው እና በጣም አስቸጋሪ ለኑሮ በጣም አስቸጋሪ የሆነ ስፍራ ነው። ምንም አይነት አረንጓዴ ተክል የለም። ምንም አይነት ፍጥረት የለበትም። ሙቀቱ ከፍተኛ፣ ኃይለኛ ሙቀት እንደሆነ ሄዳችሁ በምታጠኑበት ጊዜ ታያላችሁ። እና እዚህ ነው የተጣለው ፍጥሞ ነበርኩኝ ብሎ ሲናገር ዮሐንስ ከባድ ከባድ ነገር እንደደረሰበት ኃይለኛ የሆነ ነገር እንደደረሰበት ነው እየነገረን ያለው። ይህንን ልናስተውል ይገባናል። ይሄ ብቻ አይደለም። ፍጥሙን ደሴት በምንመለከትበት ጊዜ ደሴትቱ ድንጋያማ ናት፣ ድንጋያማ ናት እና መርከበኞቹም ሆኑ ሌሎች አሳጥማጆች ለማይመርጧት ደሴት ናት እና ማንም ሰው አይመጣም። ጭር ያለ ሰው የሌለበት እና እጅግ በጣም እጅግ በጣም ብቸኝነት እንዲሰማችሁ ሆኖ የምትጣሉበት ለሕይወት በጣም አስቸጋሪ፣ ምክንያቱም በዙሪያ ያለው ባህር ራሱ ውሃው በጨዋማ ስለሆነ ለመጠጣት እንኳን የማይሆንና ለመታጠብም እጅ የሚቆራርጥ ሰውነትን ለሰውነት የማይስማማ እጅግ በጣም ከባድ ስፍራ ነበረ ዮሐንስ የተጣለው። ለማን ለምን? ምክንያቱ ስለ እግዚአብሔር ቃልና ስለ ኢየሱስ ክርስቶስ ምስክር ሲል ይሄ እጣ ደረሰው ነው። በዮሐንስ ወንጌል ምዕራፍ 12 ቁጥር 10 ላይ ግን ተስፋ የሚያስቆርጠው ስፍራ ላይ የወደቀው ዮሐንስ ነገር ግን ለእሱ ትልቅ ተስፋ ሆነለት። ተስፋ አስቆራጩና እጅግ በጣም ከባድ የሆነው ሕይወት ለአገልጋዩ የሰማይ በር ወይም የሰማይ ደጅ የሚከፈትበት ስፍራ ሆኖ እንደተለወጠለት ለበጎ እንደሆነለት እንመለከታለን። ከዛ ሆኖ ይህንን ግሩም የሆነ ታላቅ ተስፋ የሚሰጥ ለእኔና ለእናንተ ዛሬ በረከት የሚሆነውን ቃሉን አስተላለፈልን። በራእየ ዮሐንስ ምዕራፍ 12 ቁጥር 10 ላይ እንደዚህ ይላል፣ ታላቅም ድምፅ በሰማይ ሰማሁ እንዲህ ሲል፣ እነሆ የአምላካችን ማዳንን ኃይል፣ መንግሥትም፣ የክርስቶስም ሥልጣን ሆነ፣ ቀንና ሌሊትም በአምላካችን ፊት የሚከሳቸው የወንድሞቻችን ከሳሽ ተጥሏልና፣ ለእግዚአብሔር የተመሰገነ ይሁን። ይህንን ነው ያረጋገጠው፣ እዚያ ሆኖ መከራ ወይም ደግሞ በይሄ የአእምሮ ወቀሳ ወይም ደግሞ ይሄ ደግሞ ጭንቀትና ክስ የሴጣን ክስ ለአንዴና ለመጨረሻ ጊዜ እንደተወገደ ያረጋገጠው በፍጥሞ ደሴት ሆኖ ነው። ተስፋ በሌለበት ቦታ ሆኖ ተስፋ ለእኛ ፈነጠቀልን። ተስፋ በሌለበት ቦታ ሆኖ ሕይወቱን የሚያለመልም የተስፋ ቃል ደረሰው። ይሄ በዮሐንስ ብቻ የሆነ አይደለም። እንደምናውቀው በመጽሐፍ ቅዱሳችን ውስጥ ሦስቱ ህብራውያን ወደ እሳት ውስጥ ተጣሉ። እነሱም የተጣሉበት ምክንያት ስለ እግዚአብሔር ቃልና ስለ እውነት በመመስከራቸው ምክንያት እንደሆነ እንመለከታለን። እና እነዚህ ሦስቱ ህብራውያን በዳንኤል መጽሐፍ ላይ ምዕራፍ ሶስት ከቁጥር 16 ጀምሮ ሄደን በምንመለከትበት ጊዜ ሲድራቅ፣ ሚሳቅ አብደናጎም ይባላሉ። ቁጥር 17 ላይ ሄዳችሁ ስታዩ ንጉሱ ናቡከነጾር ትልቅ ምስል አቆመ እና በአውራጃው የሚገኙ ሁሉ ሹማምንቶች እንዲመጡ ተጠሩ። ከእነዚህ ውስጥ ሲድራቅ፣ ሚሳቅ አብደናጎን፣ ሶስቱ ህብራውያንም እዛ ውስጥ ይካተቱ ነበር እና ወደ ስፍራው መጡ እና መለከት በሚነፋበት ጊዜና እምቢልታ በሚመጣበት ጊዜ ላቆምኩት ለዚህ ምስል ወድቃችሁ ስገዱ፣ ለዚህ ምስል ወድቆ የማይሰግድ ካለ በእሳት ውስጥ ይጣላል የሚል አዋጅ ተነገረ። ነገር ግን መለከቱ ተነፋ፣ እምቢልታው ተመታ። ከዛ በኋላ መልሳቸው የእነዚህ የሦስቱ ዕብራውያን መልስ ለእግዚአብሔር ብቻ እንሰግዳለን፣ እግዚአብሔርን ትእዛዝና ሕግ አንጥስም የሚል ሆነ እና ስለዚህ በንጉሱ ፊት ተጠሩ። በቁጥር 17 ላይ ሄዳችሁ ስታነቡ የምናመልከው አምላካችን ከሚነደው ከእቶኑ እሳት ያድነናል፣ ያድነናል ያድነን ዘንድ ይችላል፣ ከእጅህም ያድነናል ንጉሥ ሆይ ብለው በድፍረት እንደመለሱ እንመለከታለን። ቁጥር 18 ላይ ነገር ግን አሉት እድል እሰጣችኋለሁ እንደገና አስቡበት ሲላቸው ነገር ግን ንጉሥ ሆይ እርሱ ባያድነንም እንኳን አማልክትህን እንዳናመልክ ላቆምከውም ለወርቅ ምስል እንዳንሰግድልህ እንደማንሰግድ እወቅ አሉት፣ አረጋገጡለት አንሰግድን በምንም አይነት መንገድ ቢያድነንም ባያድነንም ቢያድነንም ባያድነንም እኛ ለእግዚአብሔር ቃልና ለእግዚአብሔር ትእዛዝ የታመንነን አሉት። በጣም የሚደንቅና የሚገርም ነገር ነው። እነዚህ ዕብራውያን የታመኑትና ጸንተው የቆሙት ለእግዚአብሔር ትእዛዝ ነው። በዘጸአት ምዕራፍ 20 ቁጥር አራትና አምስት ላይ በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውኃ ውስጥ ካለው ነገር የማናቸውንም ምሳሌ የተቀረጸውንም ምስል ለአንተ አታድርግ፣ አትስገድላቸው አታምልካቸው። የእግዚአብሔር አስርቱ ትእዛዛት በእጁ የተጻፈው በራሱ እጅ የተቀረጸው ሁለተኛው ቁጥር የሚያዘው ይህንን ነው። በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውኃ ውስጥ ካለው ባህር ውስጥ ካሉት ነገሮች አምሳያ የሚሆኑ ቅርጽ ምሳሌዎች የተቀረጸ ምስል ለአንተ አታድርግ፣ አትስገድላቸው፣ አታምልካቸው። እግዚአብሔር በሕጉ አይደራደርም። እውነተኛ የእግዚአብሔር ልጆችም በእግዚአብሔር ሕግ አይደራደሩም እና ዛሬ ዓለም በተለያየ ቅርጽ፣ በተለያየ ምስል አምልኮ፣ የአምልኮ ስርዓት ሲደረግ እንመለከታለን። ነገር ግን እግዚአብሔር ትእዛዝ፣ የከበረው የእግዚአብሔር ትእዛዝ፣ ዘላለማዊ ትእዛዝ፣ የማይሻረው የማይለወጠው ትእዛዝ፣ አትስገድላቸው፣ አታምልካቸውም ከቶ ለአንተ አታድርግ ከቶ ለአንተ አታድርግ። ይልሃል ወንድሜ፣ ይልሻል እህቴ። ይህ የታመነና እውነተኛ ቃል ነው። እነዚህ ህብራውያን ህይወታቸውን አሳልፈው የሰጡለት ቃል ነው፣ ለሞት ለሞት። ዛሬ ስዕልና ምሳሌ በእጆቻችን፣ በአንገቶቻችን፣ በተለያየ ስፍራ በምናደርግበት ጊዜ በየቤታችን ላይ በአምልኮ ስፍራችን ላይ አድርገን እነዛን ስዕልና ምሳሌ ለአምልኮ በምንጠቀምበት ጊዜ የእግዚአብሔር ትዕግስት የእግዚአብሔር ቸርነት የእግዚአብሔር ምዕረት በክርስቶስ ኢየሱስ ደም አማካኝነት በቀራኒዮ ላይ በተከፈለው የምህረት ዋጋ ምክንያት ፍርዱ ወዲያው አልመጣብንም። ፍርዱ ወዲያው አልተከሰተብንም። ነገር ግን እግዚአብሔር በትዕግስት ይጠብቀናል። ወንድሜና እህቴ ሲድራቅ፣ ሚሳቅ፣ አብደናጎን ከምንሰግድ ለምስልና ለቅርጽ ለተቀረጸ ነገር ከምንሰግድ እሳት ውስጥ ብንገባና ብንሞት ይሻለናል ብለው ይህን መረጡ። እግዚአብሔር ያድነናል፣ ባያድነንም እንኳን አንሰግድም። እስከ ሞት ድረስ ታመኑት። ወንድሞቼ ና እህቶቼ እኔና እናንተም ስዕልና ምሳሌዎቻችንን ሁሉ አውጥተን ጥለን ለእግዚአብሔር ታማኝ እንድንሆን እግዚአብሔር እያንዳንዳችንን ይርዳን። ታሪኩን እንደምናውቀው በትንቢተ ዳንኤል ምዕራፍ 3 ቁጥር 19 ላይ የዛን ጊዜም ናቡከደነፆር ሲድራቅ፣ ሚሳቅ አብደናጎም ላይ ቁጣ ሞላበት፣ የፊቱም መልክ ተለወጠባቸው። እርሱም ተናገረ የእቶኑ እሳት ይንደድ ይነድ ከነበረው ይልቅ ሰባት እጥፍ አድርገው እንዲያነዱት አዘዘ አዘዘ። ምናልባት የእሳቱን ኃይል በሚያዩበት ጊዜ በፍርሃት ወይም በመንቀጥቀጥ ወደኋላ ይላሉ፣ የሚል አሳብ ነበረው። ተቆጣ። ነገር ግን እነሱ ወደኋላ አላሉ። ንጉሱም ትእዛዝ አስቸኳይ ስለሆነ ዳንኤል ምዕራፍ 3 ቁጥር 22 የንጉሱም ትእዛዝ አስቸኳይ ስለሆነ የቶኑም እሳት እጅግ ስለሚለት ሲድራቅ ሚሳቅ፣ አብድላጎንን የጣሏቸው ሰዎች የእሳቱ ወላፈን ገደላቸው። መጽሐፍ በጣም ኃይለኛ ነበረ በጣም ከባድ ነበረ እና እነሱን ሊጥሉ ሊወረውሩ ወደ እሳቱ የቀረቡት ሰዎች እሳቱ ወላፈኑ በልቶ እንደገደላቸው እንመለከታለን። እነሱስ በዳንኤል ምዕራፍ 3 ቁጥር 25 ላይ ንጉሡ፣ ሲቃጠሉ እየተመለከተ ባለበት በዛ ትርኢት ውስጥ የሚያስገርም ነገር እንዳየ መጽሐፍ ቅዱሳችን ይነግረናል። ምዕራፍ 3 ቁጥር 25 ላይ እንደዚህ ይላል። እርሱም እነሆ እኔ የተፈቱ በእሳት ውስጥ የሚመላለሱ አራት ሰዎች አየሁ፣ ምንም አላቆሰላቸውም፣ አራተኛው መልክ የአማልክትን ልጅ ይመስላል ብሎ መለሰ ይላል። ንጉሱን አቡከደነጾር ሦስት ሰዎች በእሳት ውስጥ እንዲቃጠሉ ተጠፍረው ታስረው ወደ እሳቱ ውስጥ ተወረወሩ። እነሱን የወረወሯቸው ሰዎች የእሳቱ ወላፈን በላቸው፣ እነርሱ ግን አንዳች ነገር አልሆኑም። የሚደንቀውና የሚገርመው ነገር አራተኛ ተመለከተ፣ አራተኛ ሰው በእሳቱ ውስጥ ተመለከተ እና ስለ አራተኛው ሰው በሚናገርበት ጊዜ ናቡከደነጾር እንደዚህ ነው ያለው የአራተኛውን መልክ የአማልክት ልጅ ይመስላል። አማርኛው ትንሽ የተዛባ ይመስላል የአማልክት የአማልክት ልጅ ነው የሚለው በእንግሊዝኛው ላይ ሄዳችሁ ስትመለከቱ ዘ ፎርም ኦፍ ዘ ፎርዝ ኢዝ ላይክ ዘ ሰን ኦፍ ጎድ ነው የሚለው ዘ ሰን ኦፍ ጎድ ነው የሚለው ልክ የእግዚአብሔር ልጅ ይመስላል። የሰን ኦፍ ጎድ ማን ነው? ዘ ሰን ኦፍ ጎድ ኢዝ ጂሰስ ክርስቶስ ጌታችን ኢየሱስ ክርስቶስ። ዋው እንዴት የሚያስደስት ነገር ነው! ዮሐንስ በፍጡም ደሴት እሳት በሆነችው በፍጡም ደሴት ውስጥ እሳት በሆነው በዛ በረሃ ውስጥ የሚጠጣው ውሃ እንኳን ጨው የሆነበት ቦታ ላይ እሳት ውስጥ ሆኖ ብቸኝነት ተሰምቶት ሲጨንቅ ሳለ ጌታችን ኢየሱስ ክርስቶስ ተገለጸለት። እግዚአብሔር የተመሰገነ ይሁን። ዛሬም እዚህም ላይ እንደምንመለከተው ሲድራቅ፣ ሚሳቅ አብደናጎ እሳት ውስጥ በተጣሉ ጊዜ ክርስቶስ የእግዚአብሔር ልጅ ሕያው የሆነው ጌታችን ኢየሱስ ክርስቶስ አራተኛ ሆኖ በዚህ በእሳቱ ውስጥ ተገለጸ። እግዚአብሔር የተመሰገነ ይሁን። ወንድሞቼና ና እህቶቼ ዛሬም በተለያየ እሳትና ፈተና ውስጥ ያለን ሰዎች ብቻችንን የማይተወን የእግዚአብሔር ልጅ ከእኛ ጋር ስለሚሆን እግዚአብሔር የተመሰገነ ይሁን። አዎ እነሱ ብቻ አይደሉም። በዛን ዘመን ዳንኤልም ለእግዚአብሔር ቃልና ለእውነት ምስክር በመሆኑ በተራቡ አንበሶች ዋሻ ውስጥ እንደተጣለ መጽሐፍ ቅዱሳችን ይነግረናል። ዳንኤል ከተመረጡት ናቡከነጾር ከመረጣቸው ጠቢባንና የመንግስት አስተዳዳሪዎች መካከል አንዱ ነበረ እና በስራው በጣም ፍጹም ስለነበረና ታማኝ ስለነበረ ወንድሞቼ እና እግዚአብሔርን ቃል ማወቃችንና ከእግዚአብሔር ጋር መሆናችን በዓለም ፊትም ምርጦች እንድንሆን እንደሚያደርገን የዳንኤል ታሪክ ይመሰክራል። እና ዳንኤል ምንም ነገር አላገኙበትም። እነዛ ከእሱ ጋር አብረው ይወዳደሩ የነበሩት፣ አብረው ይሰሩ የነበሩ ሰዎች ቀኑበት። ከዛ በኋላ ሊያሳጡት ፈለጉ። ነገር ግን የሚያሳጡበት አንዳች ነገር አላገኙም። ምክንያቱም በስራው ፐርፌክት ነው፣ በስራው በቃ ኔት ነው። ሁሉን ነገር በትክክል ነው የሚሰራው ሁሉን ነገር በስርዓት ነው የሚሰራው። በሰዓቱ በስራው ቦታ ይገኛል። ታማኝ ነው። ለመንግስት ስርዓትና ለመንግስት ህግ ታማኝ ነው። ስለዚህ ምንም ሊከሱት የሚገባ ነገር አላገኙበትም ይላል መጽሐፍ ቅዱስ ስንመለከት። ስለዚህ ምን አገኙበት? በዳንኤል ምዕራፍ ስድስት ቁጥር አምስት ላይ እነዚህ ሰዎች ከአምላኩ ህግ በቀር በዚህ በዳንኤል ላይ ሌላ ሰበብ አናገኝም አሉ። ከአምላኩ ህግ በቀር ሌላ ሰበብ አናገኝም አሉ። ስለዚህ ቁጥር አስር ላይ እንደምንመለከተው አንድ ጽህፈት ወጣ። ንጉሱን ሄደው ሸነገሉት። ለሰላሳ ቀን ያህል አሉት። ለሰላሳ ቀን ያህል ማንም ሰው ወደ አምላኩ እንዳይጸልይ፣ እንዳያመልክ፣ እንዳይሰግድ ቢሰግድና ቢያመልክ ለአንተ ብቻ። ስለዚህ እንደዛ ሆኖ የተገኘ ሰው በአንበሶች በተራቡ አንበሶች ጉድጓድ ውስጥ እንዲጣል ህግ ይውጣ። ይህም ህግ በሜዶንና ፋርስ ህግ እንደሚደረገው የማይለወጥ በምንም አይነት የማይለወጥ ህግ አድርገ አጽድቀው አሉት። ንጉሱ ሳስተውል ይህንን ህግ አጸደቀ። በመጨረሻ እነዚህ ሰዎች ዳንኤልን ሊይዙ በቤቱ ዙሪያ ያንዣበቡ ይመለከቱ ነበረ። ዳንኤልም የትእዛዙ ጽህፈት እንደተጻፈ ባወቀ ጊዜ ቁጥር 10 ላይ ዳንኤል ምዕራፍ 6 ቁጥር 10 ላይ ዳንኤልም ጽህፈቱ እንደ ተጻፈ ባወቀ ጊዜ ወደ ቤቱ ገባ። የእልፍኙንም መስኮቶች ወደ ኢየሩሳሌም አንፃር ተከፍተው ነበረ። ቀድሞም ያደረግ እንደነበረው በየዕለቱ ሦስት ጊዜ በጉልበቱ ተንበርክኮ በአምላኩ ፊት ጸለየ፣ አመሰገነ። አዎ ምንም ድርድር የለም። በዳንኤል በኩል ቀድሞ ሲያደርገው ከነበረው ምንም አይነት ልዩነት አላመጣም። በምስራቅ በኩል መስኮቱን ክፍት ያደረግ ነበረ። ፊቱን ወደ ኢየሩሳሌም አቅጣጫ አድርጎ ወደ እግዚአብሔር ይጸልይ ነበር። በቀን ስንት ጊዜ? ሶስት ጊዜ በእግዚአብሔር ፊት ይቀርብ ነበር። ይህንኑ ያደርግ ነበረ። ስራውን አልበደለም። በተሰጠው ነገር ሁሉ ታማኝ ነው። በእግዚአብሔርም ሕግና በእግዚአብሔር ስርዓት ዳንኤል ታማኝ ነበረ። በመሆኑም ምንም ሳይለወጥ እግዚአብሔር ማምለኩን ቀጠለ። ስለዚህ ይህን በማረጋገጫ ይዘው በንጉሱ ፊት እንዳቀረቡበት እንመለከታለን። ዳንኤል ለንጉሱ ሊሰግድ ንጉሱን ሊያመልክ በምንም አይነት በዚህ በኩል ድርድር ሊያደረግ አልፈቀደም እና በዛ ዘመን በዚህ በሜዶን ፋርስ ዘመን በባቢሎን ዘመን እስከ ሮም ድረስ ሮም ቄሳሮች ሁሉ እንደ አምላክ ይመለኩ ነበረ እና ጌታ እኛንን ሊሰገድልን ልንመለክ ይገባል ብለው ሰው ሆነው እንደ አምላክ ይመለኩ ነበርና ግን ዳንኤል የመጀመሪያውን ለመጀመሪያው ትእዛዝ ታማኝ ሆነ። እግዚአብሔር በጣቱ የጻፈው በዘጸአት ምዕራፍ 20 ቁጥር 3 ላይ ያለው የእግዚአብሔር ሕግ ከኔ በቀር ለሌሎች አማልክት አይሁኑ።